የባልደንደን ቤተሰብ የአንገት ልብስ ኮፍያ ና የእጅ ጓንት በማጥለቅ በማለዳ ለበዓሉ ዝግጅት ከቤት ወጥቷል። የሰሜን ንፍቀ ክበብ የክረምት ወራት በመሆኑ ምረት የለሹ ቀዝቃዛ ነፋስ ሽው ማለት ጀምሯል። በአካባቢው የዛፍ ተክሎች የሚገኝበት የእርሻ ቦታ አዲስ በወረደው በረዶ ተሸፍኗል። የባልደንደን ቤተሰብ ወደዚህ የመጣው ለገና በዓል የሚሆነውን ዛፍ ለመግዛት ነው። ዛፍ የተተከለበት የእርሻ ስፍራ ባለቤቶች ከጎርጎሮሳዩ 1964 ዓ ም ጀምሮ የገና ዛፍ እየቆረጡ ለፈላጊዎች በመሸጥ ይታወቃሉ። የትኛው ዛፍ እንደሚቆረጥ የሚያውቀው የቤተሰቦቹን የዛፍ እርሻ ቦታ የሚያስተዳድረው ሆን ነው። ዋናው ጨዋታ ያለው በዓሉ ከመጀመሩ አስቀድሞ መምጣቱ ላይ ነው። ምክንያቱም ግሩም የሆኑት ዛፎች ቀድሞ ስለሚቆረጡ እነሱ መፈለጉ አዳጋች ነው። እዚህ ጋ ያለው የገና ዛፍ መረጣው ቀላል ስራ አይደለም። በዚህ ጉዳይ ላይ መከራከሩም ቢሆን እንዲሁ በየዓመቱ አዳዲስ የተፈጥሮ የገና ዛፎችን እየገዙ ለበዓሉ ማስጌጥ ይሻላል ወይስ በተደጋጋሚ መጠቀም የሚቻለውን የፕላስቲክ ዛፍ የሚለው መነጋገሪያ ሆኗል። ሆርን የተፈጥሮ ዛፍን መምረጡ አይገርምም። ለዚህም ምክንያቱ ቤተሰቡ በዘላቂነት የገና ዛፍን እየተከለ ለዚህ ተግባር ማዋሉን ይቀጥላል የሚለው ነው። አፈሩ መደበኛው የእርሻ ተግባር እንደሚያደርገው ያለ መረበሽ በዚያ ምክንያት አይደርስበትም። በዚያም ላይ ዛፉ ላይ ትናንሽ ተክሎችና አበቦችን እንዲያድጉ እድል ሰጥቶ ከውስጣቸው በርካታ ኦክሲጅን መውጣቱም ለአካባቢው ተፈጥሮ እጅግ በጣም ጠቃሚ ነው። የገና ዛፎችን እየተከሉ ለገበያ ማቅረብ ትልቅ ንግድ ነው። የዛሬ ስድስት አመት ካናዳ ውስጥ ከሁለት ሺህ የሚበልጡ እርሻዎች ላይ ለገበያ የሚቀርቡ የገና ዛፍ መሸጫዎች ነበሩ። ባለፈው አመት ብቻም ካናዳ ከገና ዛፍ ሽያጭ 56 ሚሊዮን ዩሮ ገደማ አግኝታለች። 1.7 ሚሊየን የገና ዛፍም ወደ ሌሎች ሀገራት ልካለች። አብዛኞቹም ወደ ዩናይትድ ስቴትስ ነው የተላኩት። ቀሪዎቹ በቅርብ ለካሪቢያን አካባቢ ሀገራት ራቅ ሲል ደግሞ ወደ ራሽያ፣ ታይላንድ እና የተባበረው አረብ ኤሚሬቶች ድረስም ተሸጠዋል። ሮብኪን ጤናማ ደን እና ዛፍን መትከል የሚያራምደው ሳንቲሪዮ የተባለው ድርጅት ዋና ስራ አስኪያጅ ናቸው። የተፈጥሮ የገና ዛፎችን መጠቀምን ያደንቃሉ። የተፈጥሮ ዛፎቹ አስደናቂ ሽታ አላቸው፣ ሲታዩም በጣም ያምራሉ። በዚያም ላይ መቶ በመቶ በስብሰው የሚጠፉ ናቸው። እናም በርካታ ማዘጋጃ ቤቶች በዚህ በገና ወራት ዛፎቹን ይሰበስባሉ። የሰበሰቧቸውንም አንድ ላይ አድርገው እንዲበሰብሱ ያደርጋሉ። እንደዚያ የተደረጉት ዛፎችም ተመልሰው ወደ አፈሩ ይቀላቀላሉ። እናም መቶ በመቶ በተፈጥሮ መንገድ ነው የሚጠፉት። አንዳንድ ጥናቶች በሌላ በኩል ዳግም ጥቅም ላይ መዋል የሚችሉት የፕላስቲክ ዛፎች ለአካባቢ ተፈጥሮ ከሚበቅለው የገና ዛፍ ያልተናነሰ አስተዋጽኦ እንዳላቸው ያመለክታሉ። በጎርጎሬዮሳይ ዘመን ቀመር 2010 ዓ ም ላይ በምህፃሩ ፒኢ ኢንተርናሽናል የተባለው ተቋም አርቲፊሻሉ የገና ዛፍ አራትና ከዚያም በላይ ዓመት ጥቅም ላይ መዋል ከቻለ ለካርቦን ቅነሳው ከተፈጥሮ ዛፉ እኩል ድርሻ እንደሚኖረው አመልክቷል። በሞንትሪያል አካባቢ በ2009 ዓ.ም የተካሄደ ሌላ አንድ ጥናት በበኩሉ አንድ ቤተሰብ የገዛውን የፕላስቲክ የገና ዛፉን ለሃያ ዓመታት ሊጠቀምበት ከቻለ ዘላቂነት ያለው የአካባቢ ተፈጥሮ አስተዋጽኦ ሊያበረክት ይችላል ብሏል። አርቴፊሻሉን የገና ዛፍ ለሚፈልግ አማራጩ ብዙ ነው። መቆሚያ ያለው ወይም የሌለው ከፈለጉም ሰው ሰራሽ በረዶ የለበሰ የፕላስቲክ ዛፍም ገበያው ላይ ይገኛል። የተፈጥሮ የገና ዛፍ የማይገኝባቸው ብቻ ሳይሆኑ እንደ ካናዳ ያሉት የገና ዛፍ ሻጮች ሁሉ ፕላስቲኩን ዛፍ እንደ ቻይና ካሉት ሀገራት በየዓመቱ ያስገባሉ። አርቴፊሻሎቹ ዛፎች የሚሰሩት በቀላሉ ከማይበሰብስ ፕላስቲክ መሆኑ ሲወገዱ ለመጥፋት ጊዜ ይወስዳሉ። እናም ጉዳዩን በቅርበት የሚከታተሉት ባለሙያዎች እነሱን መጠቀሙን ባይከለክሉም ከተገዙ ለረዥም ዓመታት በጥንቃቄ ስራ ላይ መዋላቸውን ማረጋገጥ እንደሚገባ ያሳስባሉ።